በቡራዩ ህውከት ጉዳት ለደረሰባቸው ዜጎች እርዳታ የሚውል ከ13 ሚሊዮን ብር በላይ በውጭ ከሚኖሩ ኢትዮጵያውያን ማሰባሰቡን ዓለም አቀፍ ትብብር ለኢትዮጵያውያን መብት የሚባለው ድርጅት ገልጿል። እንቅስቃሴው ኢትዮጵያውያን ለኢትዮጵያውያን እንደሚቆሙ የታየበት ነው ብሏል። የድርጅቱ መሪ አቶ ታማኝ በየነ መለስካቸው አመሃ ዝርዝር አለው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይንም ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የተሰኘ የግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከ13 ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች ዕውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሰራ አስታውሶ ይህንን ብሎ ነበረ። ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቶ አያውቅም። በጣም በአፋጣኝ በሆነ ሁኔታ ምላሽን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የቡራይና አካባቢ ችግር ይፈታል አይደለም፣ ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው። አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል። አንዘጋው የእርዳታውን እንትን አሁን ግን የሚያሳየኝ አራት መቶ ሰማንያ ስድስት ሺህ ሰባት መቶ ሰማንያ ሦስት የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምንኖረው ኢትዮጵያውያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋምና ተቋቁሞን ስምንት ዓመት እንዲጓዝ በመላው ዓለም ስዘዋወር የህብረተሰቡን ስሜት አይቼዋለሁ። ሰርተን ካሳየመ መርዳት የሚችል አቅም ያለው ጥሩ ልብ ያለው የኢትዮጵያ በውጭ ያለውና ከዚህ የተሻለ እናደርጋለን። ይህ አሁን የተገኘው ገንዘብም ሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ ይሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጿል። ገንዘቡን በመንግሥት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑም ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል። ኮሜርሻል ባንክ ኦፍ ኢትዮጵያ ሼርዴፖርት አቁታላችሁ እዛ ነው ብራንቹ አካውንት ነበሩ አንድ ዜሮ ዜሮ ዜሮ ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት ሰላሳ ስድስት አንድ አንድ ዜሮ ዜሮ ዜሮ ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት ሶስት ስድስት ይሄ ኮሜርሻል ባንክ ሼር ዲፖ ያለው ነው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ አምስት ዓመት እንዳለፈው እና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሰራ ንቆየም በጋዜጣዊ መግለጫው ላይ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ